በዚህ ሳምንት እዚህ ቦን ወደሚገኘው የዶቼቬሌ አማርኛ ክፍላችን ከመጡት መልእክቶች መካከል በዛ ያሉት ሶማሊያ ከሚገኘው የኢትዮጵያ ጦር አባላት የተላኩ ናቸው። አንዳንዶቹ የጦሩን የሶማሊያ ቆይታ የሚያማርሩ ሲሆኑ፣ ሌሎቹ ደግሞ የቅርብ አለቆቻቸውን አመራር የሚወቅሱ ናቸው የውስጥ ነጻነት የለንም ከሚሉት ጀምሮ በፈቃድ አሰጣጥ ላይም አድልዎ አለ የሚሉም አሉ። የሕክምና ፈቃድ አሰጣጡ በተለይ በጉቦ ሆኗል የሚሉም አልታጡም። በርካቶቹ ስማቸው እንዲጠቀስ አልፈለጉም። ካነጋገርናቸው መካከል አንዱ ለድምፁም ቢሆን እየፈራ ይመስላል እንዲህ ብለዋል። በቃ ሕክምና አካባቢ ነው ያለ። አካባቢ ችግር አለ። በሽታ ያው ማመኝ ነበረ። ለዛ ለማጠቀም ትንሽ ተቸግሬ ነው እዛ ሌላውን እያስቀደሙ በቃ ሊያስካሄዱ አልቻሉም።

ዞር ብሎ በዚህ ጉዳይ ላይ የመንግስትን ምላሽ ለመስማት ወደ ጠቅላይ ሚኒስትር ጽሕፈት ቤት ደውለን ነበር። የጠቅላይ ሚኒስትሩ ቃል አቀባይ አቶ ጌታቸው ረዳ ታዲያ የተባለውን ሁሉ አይቀበሉትም። እንዲያውም ከመቼ ወዲህ ነው ዶቼ ቬሌ የኢትዮጵያ ወታደሮች ቅሬታ ሰሚ የሆነው በማለት ነበር ያጣጣሉት። ሰራዊታችን ኢንቴግሬሽን የጠበቀ ሰራዊት ነው። የተላከበትን ኃላፊነት በወጉ የሚወጣ ሰራዊት ነው። ችግር አለብኝ የሚል ወግን ካለ ችግሩን በሚምል አካል ነገር ነው። ዶቼቬሌ የኢትዮጵያ ሰራዊት ችግር ፈቺ የሚሆንበት ምክንያት ያለ አይመስለኝም። ይህን ብቻ ነው ማለት ነው። መንግስት ይስማልን ነው። እንዲያውም በድምፅ የቀረጽ ናቸው ናቸው ብዙዎቹ ዶቼቬሌ በድምጽ የቀረጻቸው ሰዎች እነማን ናቸው የሚለውን ነገር ማረጋገጥ አለ የአልሸባብ ሰዎችን የኦገዴን ጣዋቂ ግንባር ሰዎችን የኢትዮጵያ መንግስትን በድር በሚመለከት ማስረጃ የሚያቀርብ ተቋም አሁን ተመልሶ ደግሞ የኢትዮጵያ ወታደሮች እንደዚህ ላሉ የሚል ነገር ቢያቀርብ እንደ ቁም ነገር መቆጠር ያለበት አይመስለኝ። የኢትዮጵያ ወታደሮች ችግር ካለባቸው ኢንቴግሪቲ ያለው ተቋም ነው ያለባቸውን ችግር ለሚመለከቱ አካል ያቀርባሉ። ዶቼቬሌ ከመቼወሪን ኢትዮጵያ መንግስት የቅሬታ ሰሚ ኮሚቴ የሆኑ የተቋቋሙ ዶቼቬሌ ኢትዮጵያ ዲስክረንት ወታደሮች ቅሬታ ሰሚ ኮሚቴ የሆኑ የተቋቋመበት ምክንያት መንግስት አያውቅም ስላልሆነም ጭምር ማለት ነው። ስለዚህ በዚህ ጉዳይ ላይ መልስ መስጠት እንደዚህ አይነቱን ተራ ወሬ ቢግን ሳይማድረግ ሲሆን መልስ መስጠት የሚያስፈልጋል መሰለኝ። ጨረሱ ከዚህ በላይ ጠብቅ ነበር። ሰብስበን ያገኘነውን ሁሉ አየር ላይ ብንለቀው ሀሜት ሊሆን ይችላል። ለዚህ ነው የኢትዮጵያ መንግስት ሰምቶ መልስ መስጠት አለበት። ጃፈር፣ አንተ ሚዛናዊነት ማለት ለአንተ ከየትም የተሰበሰበን መልእክት በድምፅ አሰምቻለሁ ብለህ ልንገራል። እኔ ኢትዮጵያ ወታደሮች መልእክት ነው ብዬ መልስ ብሰጥ ሚዛናዊነትን አስጠበቅኩ ማለት ነው። እንደውም አሁን ሚዛናዊነት የሚባለውን ነገር ብዙ ጊዜ ለመነገድ የሚጠቀሙበት ወገኖች ቤልን ጨምሮ ማለት ነው የሚከተሉት አካሄድ ችግሩን ከመፍታት ይልቅ ችግሩን ለመባባስ ላይ የተመሰረተ አካሄድ ይከተላሉ። ኢትዮጵያ ወታደሮችን በሚመለከት ስነ ስርዓት ያለው ዲስፕሊን ያለው ሰራዊት ነው። የትም ቦታ ሆኖ ችግር ካለበት የበታች አለቆቹን የሚፈራ ሰራዊት አይደለም። ቀበንጃ የታጠቀ ሰራዊት ነው። የበታች አለቆቹን ያከብራል፣ ትዕዛዝ ይቀበላል። ከዚህ የበላይ አለቆች አላግባብ ህግን የማይከተል አሰራር ሲሰሩ ለሚመለከተው አካል አቅርቤ ማስፈጸም ስለማልችል ብሎ ዶቼቬለን እንደ ጉዳይ ፈጻሚ አድርጎ በእጅ ሚቀና ሰራዊት የለንም፣ ወታደርም የለን። የኢትዮጵያ ወታደሮች ተመልሰው ወደ ሶማሊያ የገቡት ኬንያ በምዕራብ በኩል መክተቷን ተከትሎ ሲሆን በአሁኑ ጊዜ አብዛኞቹ የሚገኙት ከበይደቦ ከተማ ውጪ ባሉ የባይ ክፍለ ሀገር አካባቢዎች ነው ተብሏል።